እንደምናመሻችሁ የጋቢና ቪ አድማጮች፣ የዛሬ አርብ ዳር 26 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ከምስራቅ ኢትዮጵያ ፖሊዮን ለማጥፋት ዘመቻ መጀመሩ ተሰምተዋል። የዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች የምናሳይበት በተለይ ክትባቶች አጠቃላይ ለምንከተባቸው ለ61 ሺ ህጻናቶችን ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረን ነው። የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩስፍ ሰኢድ ናቸው። ዘገባለን በቅርቡ ህይወታቸው ያለፈው ደራሲ ጋዜጠኛ መምህርና የቤተ ክህነት ሰው ከሀሳይ ገብረ እግዚአብሔርን የሚዘክር መሰናዶም አለን። እምነተኛ ሰው ነው። ሀቅተኛ ሰው ነው። ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው፣ የሚናገረው የሚጽፈው ያምነበትም ነው። የአሜሪካ ድምፅ ዘጋቢ ንጉሴ አክሊሉና ሌሎች ባልደረቦቻቸውን አነጋግረናል። አብራችሁን ቆይና፣ ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። በቅድሚያ አጫጭር ዜናዎች እናሰማችሁ። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል አደም መሐመድ መሐሙዴና የዩናይትድ ስቴትስ ጦር ኃይሎች ምክትል ኢታማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ላይ ተገናኝተዋል። የኢታማዦር ሹም ጽሕፈት ቤት ቃል አቀባይ ሻለቃ ትሬሻ ጎይቦ ባወጡት ጽሑፍ ነው የሁለቱን የጦር አዛዦች ዋሽንግተን ዲሲ ላይ ተገናኝቶ መወያየት ያሳውቁት። ለአካባቢው መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኝነት፣ በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልኮች ስላላቸው ድጋፍም ጀነራል ሀይትን ለጀነራል አደም ምስጋና አቅርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለመስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ መሆኑን የቃል አቀባዩዋ የሻለቃ ጉቦው የጽሑፍ መግለጫ አመላክቷል። የደቡብ ሱዳን መንግስት ወንጀል በመፈጸም የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሟል። የጸጥታ አገልግሎቱ የሕግ ክፍል ትናንት ባወጣው መግለጫ ችሎቱ የተቋቋመው በወንጀል አለመጠየቅ እንዲቆም ብዛት ባለው የሰብአዊ መብት ረገጣ ድርጊት የጎደፈውን የአገልግሎቱን ገጽታ ለማደስ መሆኑም ተገልጿል። የደቡብ ሱዳን ፕሬዚዳንት ሳልቫኪር የጸጥታ ኃይሎች በአገሪቱ ስጋት የሚጠረጠሩትን ማናቸውንም ዜጋዎች እንደፈለጉ እንዲያስሩ እንዲመረምሩና ንብረት እንዲወርስ የሚፈቅደውን አወዛጋቢ የብሔራዊ ጸጥታ ሕግ የፈረሙት ከአምስት ዓመታት በኋላ መሆኑ ይታወሳል። የኬንያ ናይሮቢ ወረዳ አስተዳዳሪ በኢኮኖሚያዊ ወንጀሎች ጥርጣሬ እንዲታሰሩ አቃቢ ህግ ማዘዣ አውጥቶባቸዋል። አቃቢ ህጉ ዛሬ ባደረጉት ጋዜጣዊ ጉባኤ አገረገዢውና ባልደረቦቻቸው ከ 3 ነጥብ አምስት ሚሊዮን ዶላር በላይ የሆነ የመንግሥት ገንዘብ በሕገ ወጥ መንገድ መዝብረዋል ብለዋል። የናይሮቢ ወረዳ አስተዳዳሪ ማይክ ሶንኮ እና ዐሥራ ሁለት የሚሆኑ ከፍተኛ ባለሥልጣኖቻቸው የመንግሥት ንብረት በመመዝበር በሕገ ወጥ መንገድ ያገኙትን ገንዘብ በሕጋዊ አካል ሸፍኖ ማንቀሳቀስ እንዲሁም በመሳሰሉት ክሶች ይጠየቃሉ ተብሏል። አቃቢ ጉንዳሉት በባለሥልጣኑና ባልደረቦቻቸው ላይ በቂ ማስረጃ ተሰብስቧል። አድማጮች ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዘርዘር ያሉ ዘገባዎቹ ወደሚደመጡበት ምዕራፍ እንሸጋግራለን። የጋቢና ጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር። በድሬዳዋ የፖሊዮ ክትባት መሰጠት ተጀምሯል። ፖሊዮ በያዝነው የአውሮፓውያን አመት በሶማሊያና በኢትዮጵያ ሶማሌ ክልል መከሰቱን የዓለም የጤና ድርጅት አስታውቆ እንደነበር ይታወሳል። ድሬዳዋ በሚካሄደው የክትባት ዘመቻም ስልሳ አንድ ሺህ ህጻናትን ለመከተብ መታቀዱን የአስተዳደሩ ጤና ቢሮ አስታውቋል። አዲስ ቸኮል ዝርዝራለሁ የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ የክትባት ዘመቻውን ሲያስጀምሩ እንደተናገሩት በድሬዳዋ በገጠርም ከተማም ሁሉንም ህጻናት ተደራሽ ለማድረግ የሚያስችል ዝግጅት ተደርጓል ብለዋል። ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች የምናሳይበት በተለይ ክትባቶች አጠቃላይ ለምንከተባቸው ለ61 ሺህ ህጻናቶችን ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው። አጠቃላይ ገጠርም ከተማም ሰፊ ዝግጅት የተደረገ ከሁለት ሳምንት በፊት ተቋማትም እና የሚመለከተው አካትሎች ሮንት የተሰጠባቸው በተለይ ከድሬዳዋም አሁን ያለው ነዋሪ ሁኔታ በተለይ የተፈጠረውን የጸጥታ ችግር ከማህበረሰቡ ጋር የሚያታርቀን ስራ ማለት እንችላለን። በድሬዳዋ ጤና ቢሮ የህጻናትና እናቶች ቡድን መሪ የሆኑት ሲስተር መሰሉ አጥናፌ የፖሊዮ በሽታ በአጎራባች ሀገራት የተከሰተ ሲሆን በሀገራችንም እንዳይስፋፋ ዘመቻው አስፈልጓል ብለዋል። እንግዲህ ያው ዘመቻው ከሀያ ጊዜ በላይ በአካባቢያችን ይሰጠናል። በአጎራባች አገሮችም ተሰጥተዋል። እንግዲህ በሽታው እኛ ሀገር ተከስቶ ሳይሆን ቀድመን ለመከላከል ነው። ትልቁ ነገር በሽታው ከመጣ ተላላፊነቱ ከፍተኛ ነው። በአጎራባች ሀገር እዚህ ኬንያ፣ ሶማሊያ ቦርደር ያሉት በሽታው ከተከሰተ የመግባት ቻንሱ በፈጠን ስለሆነ ህጻናትን፣ አንድ ልጅ ከተያዘ ሁለት መቶ ያህል ያዳርሳል። ስለዚህ ሳይመጣብን መጀመሪያ በሽታውን ለመከላከል ነው እንጂ ለሶስት አመት ያህል በኢትዮጵያ ውስጥ ምንም አይነት ኬዝ የተገኘ ነገር የለም ይሄን አስጠብቀን ሰርቲፋይ እንድንሆን ኢትዮጵያ ሀገራችንም ሰርቲፋይ እንድትሆን ከዚህ በሽታ ነጻ ሆና ሰርቲፊኬቱን እንድታገኝ። ሁለተኛ መደበኛ ክትባታችንም መቶ ፐርሰንት ስላልሆነ አልተከተበ ልጅ አለ ማለት ኬዙ ሊከሰት ስለሚችል ቀድመን ኬዙ ሳይነሳ ክትባቱን የበሽታ መከላከል አቅማቸውን ለመጨመሪያ ያህል ነው ማለት ነው። ይሁንና የዓለም ጤና ድርጅት በድረገጹ ባወጣው መረጃ በሶማሌላንድ የፖሎ ታማሚ መገኘቱን ተከትሎ ባለፈው ሐምሌ ወር በሁሉም የአፍሪካ ቀንድ አካባቢዎች አፋጣኝ የክትባት ዘመቻ የተካሄደ ቢሆንም ከዚያ ወዲህ በፑንትላንድ የቦሳሶና ኡፊያን ወረዳዎች እንዲሁም በኢትዮጵያ ድንበር አካባቢ ሶስት ተጠቂዎች በኢትዮጵያ ሶማሌ ክልል ዶሎ ዞን ቦኮ ወረዳም እንዲሁ አራተኛ ተጠቂ መገኘቱን ይፋ አድርጓል። በዚህ መነሻነትም በአምስት የሶማሌ ክልል ዞኖች እንዲሁም በሶማሌላንድና ፑንትላንድ የክትባት ዘመቻ መካሄዱን የዓለም ጤና ድርጅት አስታውቋል። ከድሬዳዋ ጤና ቢሮ ያገኘነው መረጃ እንደሚያመለክተው በኦሮሚያና ሶማሌ ክልል እንዲሁም የደቡብ ሱዳን አጎራባች በሆነው የጋምቤላ ክልሎች የፖሊዮ ክትባት አስቀድሞ የተካሄደ ሲሆን አሁን በድሬዳዋና ሀረር የተጀመረው ክትባት ዘመቻም የዚያ ቀጣይ ነው። በድሬዳዋ ከህዳር 26 እስከ 29 የክትባት ዘመቻው የሚካሄድ ሲሆን በተጠቀሱት ቀናት የጎዳና ተዳዳሪዎችን ጨምሮ ሁሉም ያስተዳደሩ ህጻናት ይከተባል ይገባሉ ተብሏል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ለዘገባው እናመሰግናለን። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ውሳኔ ህዝብ ውሳኔ ሕዝብ ቋሚ ውጤት መግለጹን ተከትሎ የሲዳማ ርነት ንቅናቄ ሲአን ዛሬ በወጣው መግለጫ የደስታና የምስጋና መልእክት አስተላልፏል። ንቅናቄው በመግለጫው ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 በተፈጠረው የጸጥታ ችግር የታሰሩ ወጣቶች እንዲፈቱ ጠይቋል። በአቶ ዱካሌ ላሚሶና በዶክተር ሚሊዮን ቶማቶ ይመራሉ በተባሉ በሁለቱ ሲአኖች መካከል የነበረው ውዝግብም ምርጫ ባሳለፈው ውሳኔ ፍጻሜ ማግኘቱን አመላክተዋል። ሲአን ሲዳማ ክልል ሆኖ ሲደራጅ እኔ መራለሁ አላልኩም። ይህንን የሚያራምዱት በሲአን ስም የሚነግዱ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ብሏል። ምርጫ ቦርድ ሲዳማ በክልልነት ለመደራጀት የሚያስችለውን ቋሚ ውጤት ገልጿል። ዮናታን ዘብዴዎስ ተጨማሪ ዘገባ ከሐዋሳ ልኮልናል። መግለጫውን የሰጡት የንቅናቄው ሊቀመንበር አቶ ዱካሌላ አምሶ፣ የሕዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ ና የፖሊስ ና የሪዮት አለም ጉዳይ ኃላፊ አቶ ተገኝ ወልዴ ናቸው። መግለጫውን ያወጡበት ምክንያት ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊነት ወስዶ ህዳር 10 2012 ዓ ም ባስፈጸመ ውሳኔ ሕዝብ ስዳማ ክልል ሆኖ ለመደራጀት የሚያስችለውን 97700 ድምፅ ማግኘቱን ማሳወቁ ነው ተብሏል። ይህንን ተከትሎ የስዳማ አርነት ንቅናቄ ሲ አንድ ሊቀመንበር አቶ ዱካሌላ አምሶ የእንኳን ደሳላቸው መልእክት አስተላልፈዋል። ሕዝባችንም በከፍልም ቢሆን እንኳ ደስ ማለት ለማለት እንፈልጋለን። ሌላ ደግሞ በዚህ የህዝባችን ጉዳይ በሰላማዊ መንገድ ውሳኔ በማግኘቱ ና የህዝቡ ውሳኔ የመጨረሻ እልባት በማግኘቱ የደስታ መግለጫ ያስተላልፉን ልን ክልሎች አሉ፣ ድርጅቶች አሉና ልነሱም በዚህ አጋጣሚ ያለን አቋም መግለጽ እንፈልጋለን። የንቅናቄው የህዝብ ግንኙነት ሰላፊ አቶ ደሳለኝ መሳ በጽሁፍ ያቀረቡት መግለጫ ደግሞ በሂደቱ ውስጥ ዋጋ አይከፍሉ ነው ድጋፍ ያደረጉ አካላትን ያመሰግነ ነበር ለህዝባችን የዘመናት ጥያቄ ስኬት አስተዋጽኦ ያበረከታችሁ አካላት ማለትም የለውጥ ኃይሎች፣ የብሔራዊ ምርጫ ቦርድ፣ የደቡብ ክልል ምክር ቤት፣ የመንግስት ተቋማት፣ የዓለም አቀፍ ዲፕሎማቶች፣ ሲቪክ ማኅበራትና አክቲቪስታዎች የከበረ ምስጋናችን እያቀረበን ለህዝባችን ነጻነት ላበረከታችሁ ታስተዋጽኦ ታሪክ አይረሳችሁም። የሲዳማ አንድነት ንቅናቄ ሲያን የዛሬ መግለጫ የሲዳማ ህዝብ የራሱን እድል በራሱ ለመወሰን ያስችለኛል የሚለውን በክልል የመደራጀት ጥያቄ ትግልና ሲያን እስካሁን ድረስ ሲያደርግ የቆየውን የትጥቅ ትግልና ሰላማዊ ያሉትን ከ1983 ዓ ም ወዲህ ያለውን የፖለቲካ ትግል የሚዳስስ ነበር። ንቅናቄው ህገ መንግስቱን መሰረት በማድረግ እውነተኛ ፍትህ፣ ዴሞክራሲያዊና ሰብአዊ መብቶች የሚከበርበት የህዝብ ፍላጎት የሚያረካና ጠንካራ ክልል ለማቋቋም የተደራጀ ጥረት እንዲደረግ ዛሬ ባወጣው መግለጫ ጥሪ አቅርቧል። ንቅናቀ በመግለጫው ከስዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓ ም በተፈጠረው ጽታት ችግር የታሰሩ ወጣቶች እንዲፈቱም ጠይቋል። የስዳማ ህዝብ ህገ መንግስታዊ ጥያቄ እውን እንዲሆን ሰላማዊ ትግልን ያቀጣጠሉ የወጣት አካላት ሐምሌ 11 ቀን 2011 ዓ ምትን ተከትለው በእስር ያሉ በመሆኑ ተጣርቶ በአስቾካይ እንዲለቀቁ ድርጅታችን ዳግም ያሳስባል። ስዳማ ክልል ሆኖ ስደራጅ እኔ ክልሉን ይመራለ አላልኩም። ይህንን የሚያደርጉት በሲአን ስም እየነገዱ ያሉ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ሲል የሲአን የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ በዛሬው መግለጫ አሳውቀዋል። ከህግ አግባብ ውጭ የሚወሰድ ስልጣን የለም። ስልጣን ሊሰጥ የሚችል ህዝብ ነው። በህዝብ ምርጫ ነው ስልጣኑ እጃችን ውስጥ የሚገባው። የምንታገለውም የዲሞክራሲ ስርዓት በህዝብ ምርጫ እንዲሆን ስለሆነ ከህግ አግባብ ውጪ የሚወሰድ ስልጣን ስለሌለ ስህተት ነው። እኛ እንልም እንድልም አይገባም ህጉም ስለማይፈቅድ ማለት ነው። በአቶ ዱካሌ ላምሶ እና በዶክተር ሚሎን ቱማቶ ይመራሉ በተባሉ በሁለቱ ሳህኖች መካከል የነበረው ውዝግብም ምርጫ ቦርድ ጻፈልን ባሉት ህጋዊ ደብዳቤ ባሳለፈው ውሳኔ ፍጻሜ ማግኘቱን አመልክቷል። ከእኛ የሄደው ሪፖርት በፓርቲዎች ምዝገባ ክፍል ገብቶ ህግ ክፍል ገብቶ ሲጠና ቆይተዋል። በመጨረሻም ውሳኔው ጥቅምት 27 ላይ 2012 ጸድቆ እውቅና ተሰጥቶን እጃችን ላይ ገብቷል። ስለዚህ ይሄ በዚህ ስለሚታይ ህገ ወጥ መሆናቸውን ምርጫ ቦርዱም ስለሚያቅ ልናወግዝ ይገባናል ማለት ነው። ንቅናቄው የብልጽግና ፓርቲ ውህደት በተመለከተም ያለውን ሀሳብ የህዝብ ግንኙነት ኃላፊ አቶ ደሳለኝ ተናግረዋል። ብልጽግና ፓርቲ እንደተባለው የውስጥ ደንብ ያለው ኢህአዴግ ሊመራ ሊዋሄድ አንድ ሊሆን ግንባር ሆኖ ሊሄድ ሊቀጥል ይችላል። ነገር ግን ላለፉት ሃያ ሰባት ዓመታት ሁላችን እንደምናውቀው ፓርቲና መንግስት መለየት በጣም አስቸጋሪ እስኪሆን ድረስ የዲሞክራሲ ተቋማት ተጨምድደው በፖለቲካ ሲለላ መረቦች ሲመሩ እንደነበረ እናውቃለን። እና በሀገራችን ፓርቲዎች እርስ በርሳቸው ተስማምቶ ነገሩን ባለመጨረስ በሀገራችን ላይ የሚፈጸመው አስቸጋሪ ሁኔታ እንደ ድርጅት የሚያሳስበን ስለሆነ በከፍተኛ ጥንቃቄ ልታይ ይገባል የምል እምነት አለን። እንደ ድርጅታችን ሱዳማን በክልል ለማደራጀት የቀሩ ህገ መንግስታዊ ስልጣን የማስረከብ ህዝቡን ወደ ልማት የመመለስ ስራም ንቅናቄው ጠይቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘግዲዮስ፣ ሀዋሳ። ዮናታንን አመስግነን ለዘጋቢዎች መስኮት ወደ መቀሌ ነው የምናመራው። እግር ኳስና ፖለቲካ። በኢትዮጵያ ፕሪሚየር ሊግ የሚሳተፍ የስሁል ሽሬ እግር ኳስ ቡድን ተጫዋችና በትግራይ ክልል የተቋቋመው የሳልሳይ ወያኔ ትግራይ ፓርቲ መስራች አባል ሀይላብ ሀይለስላሴን ስለ እግር ኳስ ህይወቱና ፖለቲካ አነጋግረነዋል። ሙልጌታ አጽባሀ በፖለቲካ ተሳትፎ ያላቸው የእግር ኳስ ተጫዋቾች እየጠፉ ናቸው፣ ግን ሀይል አብ ተፈጥሯል እያለ ነው በተከታዩ ዘገባ። ከመቀለ ዩኒቨርሲቲ በታሪክ ትምህርት ክፍል በዲግሪ ተመርቀዋል። በመቀለ ሰብ እንደርታ፣ ወልዋሎ እና ደደቤት የእግር ኳስ ቡድኖች ተሰልፎ ተጫውተዋል። በአሁኑ ጊዜ ደግሞ በኢትዮጵያ ፕሪምየር ሊግ እየተሳተፈ በሚገኘው ስሑል ሽረ ክለብ እየተጫወተ ይገኛል። ሀይል አብ ሀይለ ስላሴ እግር ኳሱ እንግዲህ ከልጅነቴ ነው የጀመርኩት። እኛ ልጆች እያለን ፕሮጀክት የሚባል አንደር ሰርቲን፣ አንደር ፊፍቲን፣ አንደር ሰቨንቲን እያለ የሚቀጥል የፕሮጀክት ስልጠናዎች ነበሩ። የዚያ ግኝት ነኝ። እዛ ነው ያደግኩት። ከዛ በኋላ ዩኒቨርስቲ ከመግባቴ በፊት ለትራንስቢ ምናምን ጫወት ነበር። በዩኒቨርሲቲ ገብቼ ተመረቄ እንደወጣው ለመቀሌ ፈረምኩኝ። መቀሌ ስጫወት ነበር አንድ ጊዜ ደደቢት ፈርሜ ነበር። ከዛ በኋላ ትንሽ በጉዳት ምክንያት የተወሰኑ አመታት ከኳሱ ርቄ ነበር። እንደገና ተመልሼ መጫወት ጀመርኩኝ። አምና ከመቀሌ ጋ ሰባ እንደርታ ጋር ፕሪምየር ሊጉ ሻምፒዮን ነበር። ብዙ ተሳትፎ ባይኖረኝ ሜዳ ላይ የገባው። አሁን ደግሞ ወደ ሱር ሽር የተዘዋውር ያለሁ ሀይል አብ ከእግር ኳስ በተጨማሪ በትግራይ ክልል የተቋቋመው የሳልሳይ ወያነ ፓርቲ መስራቻ አባል ነው። እግር ኳስ ተጫዋቾች ሆነው በፖለቲካ አለም የሚሳተፉ በአሁኑ ጊዜ እየታየው አይደለም ይላል የቀድሞው ባላንዳ ወር ሽልማት አሸናፊው ይገኙ የነበረ በአሁኑ ጊዜ ደግሞ የላይቤሪያው ፕሬዚደንት ጆርጅ ዊሀና ሌሎች ደግሞ በተጫዋችነት ጊዜያቸው ፖለቲካው ላይ የሚሳተፉ ነበሩ ሲል ይናገራል። የሷ ርአያ መሆናቸውም ይገልጻል። ሀይል አብ የእግር ኳስ ተጫዋች ፖለቲከኞች ነበሩ። ታላቁ ሶቅራጠስ የብራዚሉና የኮሪንቲያንስ አንበር የነበረው ሶቅራጠስን ጨምሮ እነ ኦሊጌ ፕራሶስ የሚባል የባርሴሎና ተከላካይ የነበረ እንዲሁም የካታሎኒያ ብሔርተኝነት አቀንቃኝ የነበረ ካካላዴች የሚባል ለሚላን ይጫወት የነበረ አይንክ ጆርጂያዊ ነው መሰለኝ፣ ደም ፓርላማ ባል ነበር ሲጫወት እንዲሁም ወደ ኋላ ላይ ሊሊያን ቱራምን የመሳሰሉ የፈረንሳይ ተሟጋች ተጫዋቾች ነበሩ በትልቅ ደረጃ የሚጫወቱ። እንዲሁም ወደ ሀገራችን ስንመጣ ኢህአፓና ስፖርት በሚለው የገና መኩሪያ መጽሐፍቶች ላይ የሚገኙ ብዙ ተጫዋቾች ሆነው የኢህአፓ አባላት የነበሩ እንዲሁም ወደ ትግራይ ስንመጣም ጸጋ ብርሃንን የመሳሰሉ አስራ ዘጠኝ ስልሳዎቹ አጋማሽ አካባቢ ትግራይ የኢትዮጵያ ሻምፒዮና ስትሆን ከቡድኑ ቁልፍ ተጫዋች መሀል አንዱ የነበረው ጸጋ ብርሃን የመሳሰሉ ኋላ ወደ በረሃ ወጥቶ የታገለ እንዲሁም በፖለቲካ አመራወቱ እንትን ላይ ከነበሩ ኋላ ቲንክ በረሃ ላይ ነው የተሰዋው። እነሱን የመሳሰሉ ተጫዋቾች ነበር። ፖለቲካ ላይ ሀይላብ ከእግር ኳስ ጎን ለጎን የህዝብ ችግር ብለው ያመነባቸው ጉዳዮች እንዲፈቱ ለማድረግና ህዝብ ለማንቃት በተቻለው አቅም ለመሳተፍ ፖለቲካው ላይ እንደገባበት ይናገራል። ከአሁን በፊት ከጓደኞቹ ጋር በመሆን በየወሩ የሚታተም መጽሔት በማዘጋጀት በተለይ በመንግስት ሚዲያዎች ሽፋን የማያገኙ የተገለሉ ሀሳቦች ለማስተናገድ ይሰራ እንደነበረ ገልጿል። ሰርገኝ የተሰኘ መጽሔት ከጓዶቼ ጋር በመሆን መስርተን ለንባብም እናበቃ ነበር በጣም ተወዳጅ የትም ሆኖ ነበር ትግራይ ውስጥ ፖለቲካዊ፣ ማህበራዊ፣ አርት ነክ እንዲሁም የስፖርትም ሳይቀር አጠቃለው የሚያመጣ መጽሄት ነበር። በተለይ ግን በጣም ፎከስ የሚያደርገው ፖለቲካው ላይ ነበር። ጥሩ ተወዳጅ መጽሄትም ሆኖ ነበር። ማጋጣሚ አጋጣሚ ኳስማቁም የነበር ያን ጊዜ ገተወደች እዛ በሙሉ ጉልበት የነበር ምሰራው ከጓደኞች ሲከውኝ ጥሩ መጽሄት ነበር። አስባለን ሀሳብ ገበያ መፍጠር አለብን። የተለያዩ ሀሳቦች መጥተው የሚሸጡበት ፕላትፎርም ያስፈልግ ነበር ብለን አስብ ነበር። የሆነ በጣም ነበሩ መጽሄቶች ብቅ ጥልቅ እየመጡ ይጠፉ ነበር የተለያዩ መጽሄቶች አንድ መጽሄት ብራናም ነበር። በእርግጥ ብዙ ብዙ ጊዜ እንትን ሰርቫይቭ ያደረገ መጽሄት ነበር፣ ግን በበቂ ፕሪንት ሚዲያ ላይ በበቂ እንትኖች የሉም ብለን እናስብ ነበር። በዚያ ላይ ትግራይ ውስጥ ከተወሰነ ቡድን ወይ ከተወሰነ ፖለቲካዊ ሀሳቦች የማንሸራሸር እድር ከሚሰጡ ሚዲያዎች ውጪ አብዛኞቹ ሀሳብ አለን የሚሉ ሰዎችም ቡድኖችም አያገኙም የሚል እምነት ነበረ። ፕላትፎርም አያገኙ እሱን ለመፍጠር ነበር የሞከርነው። በተወሰነ መልኩም ተሳክተልን ነበር። ጋዜጠኝነት ስነ ምግባሩን በጠበቀ መልኩ መጽሄቱ በፋይናንስ ስጥረት መዘጋቱ የሚናገረው ኃይል አብ በአሁኑ ጊዜ ደግሞ ጓደኞቹ በማህበራዊ መገናኛ መጽሔቱን ለማስቀጠል አቅደው እየሰሩ መሆኑን ነው የሚናገረው። እግር ኳስ ተጫዋቾች በሀገሪቱ ያለው ፖለቲካ እርስ በርሳቸው ላለው ግንኙነት ተጽዕኖ አለው ወይ ብዬ ለኃይል አብ ጠይቄዋለሁ። ተጫዋቾች ላይ እምብዛም ግጭቶች፣ መኮራረፎች ምናምን ከፖለቲካው ጋር ተያይዞ አይታዩ። አብዛኞቹ ምን ፖለቲካ አይከታተሉም። በዚያ ላይ ያው እግር ኳሱ ላይ በጣም ብዙ ብር እየፈሰሰ ነው። እግር ኳስ ተጫዋቹ በጣም ብዙ ብር ጥሩ ብር እየተጠቀመ ነው እና እዚያ ላይ ነው ኮንሰር ናቸው እንጂ እንትን ላይ እንጊዜያቸው ሲያጥፉ አላይም። ብዙ እንደዚ አይነት ችግሮች ብዙ አይታዩም። እግር ኳስ ተጫዋቹ ላይ ማለት ነው። ግን ከእግር ኳሱ አጠቃላይ አጠቃላይ እግር ኳሱ ላይ ግን ፖለቲካው ከፍተኛ የሆነ ጫናለው በቀጣይ ከእግር ኳስ ተጫዋችነት ከወጣ በኋላም በክለብ አስተዳደር ስራ ላይ መሰማራት እንደሚፈልግና በፓርቲ ፖለቲካውን በተጠናከረ መንገድ እንደሚቀጥልበት ኃይለ አብ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቅለም። ሙልጌታ እናመሰግናለን። ደራሲ፣ ጋዜጠኛ፣ መምህርና የቤተ ክህነት ሰው ካሳይ ገብረ እግዚአብሔር ባለፈው ረቡዕ ህዳር 24 ቀን 2012 ዓ ም አርፈዋል ብፁዓን እነማን ናቸው፣ ባህልና ክርስቲያናዊ ትውፊት፣ በኢትዮጵያ ምንኩስና፣ በኢትዮጵያ ሚስጥረ ፊደል ወትርጓሜው የፊደል ምስጢር ከነ ትርጉሙና ኅብረ ብሔር ከአቶ ካህሳይ ሥራዎች የሚጠቀሱ ናቸው። የሥራ አጋራቸው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሳይፈ ሚካኤልና የአሜሪካ ድምፅ ዘጋቢ ንጉሥ አክሊሉን ስለ ካህሳይ የሚያውቁትን ጠይቀናቸዋል። ኤደን ገረመው እንደሚከተለው ታቀርበዋለች። 946 ዓ ም መምህር ጋዜጠኛ ደራሲና የስነ እጽዋት ተመራማሪ ከሳይ ገብረ እግዚአብሔር በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ በመምህርነት ደግሞ ከሀረር ማሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥሎም በርዕሰ መምህርነት አገልግለዋል። ከዚያን ጊዜ ጀምሮ እስካሁን ድረስ በባለንጀርነት የሚያውቋቸው የአሜሪካ ድምጽ ዘጋቢ ንጉሴ ያክሊሉ ስለ ካህሳይ እንዲህ ይላሉ። ካህሳይ ገብረ እግዚአብሔር ጋር የምንተዋወቀው የማስታወቂያ ሚኒስቴር እያለው እሱ ሀረር መምህር ሆነው ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናለት እንደገና በሸገር እሑድ እንደገና የሚል ፕሮግራምን ከፍተን ያለፈውን የውድ የአርባ አመት ታሪክ እያወሳን ስንጨዋወት ነበር። የኖር ለምላት ከአሳይን በጣም በጣም በቅርብ ነው የማውቀው ሀረር ማሰልጠኛም፣ ጽሁፎችም ለጋዜጦች ለሬዲዮኖች፣ ለቴሌቪዥን ፕሮግራሞች ይልቅ ስለነበረ በዛ ተዋወቀ እና ከዛ ወደ ቤተ ክህነት ደግሞ ተዛውሮ የጠቅላይ ቤተ ክህነት የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ሆኖ በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ የርዕሰ አንቀጾችን ይጽፋል። እውነተኛ ሰው ነው፣ ሀቀኛ ሰው ነው። ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው፣ የሚናገረው የሚጽፈው ያምንበትንም ነው እና ካሳይ ፊት መዋሸት አይቻልም። እሱም አይዋሽም። ካላምንበት አይጽፍም፣ አይናገርም። የካሳይ ትልቁ ባህሪ፣ ትልቁ ችሎታው እውነትን መናገሩና እውነትን መፈለጉ ለእውነት ሲል እንደ መታገሉ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመንኩሳትን የሃይማኖት አባቶችን መልካም ስራቸውን አለማዊ የሆኑ ያልሆነ ስህተት ሲሰሩ፣ ሙስና ውስጥ ሲገቡ፣ አንዳንድ አላስፈላጊ ነገሮች ውስጥ ሲገቡ ምንኩስና በኢትዮጵያ እንዲሁም ደግሞ ብፁዓን እነማን ናቸው ብሎ እንዴ ጮማውን የውስኪውን ታሪክ ሳይቀርብ ስለጽ አርጎ እዛ እንዴት አንተ የምተናገ እግዚአብሔር ቤተ ክህነት ውስጥ ብትቀመጥ ትችላለ እስኪላል እንደዚህ አይነት እውነተኛ ሰው ነው ከሀሳይ ነው። ገብረ እግዚአብሔር በደራሲነት ስራቸው ወደ ሰባት የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን፣ ስነ ቃልን እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ፣ የፊደል ምስጥር ከነ ትርጓሚው፣ ብፁዓን እነማን ናቸው ምንኩስና በኢትዮጵያና እንዲሁም የተለያዩ የስነቅ ስብስብ የሆኑትን ህብረ ብዕር የተሰኙ መጽሐፍትን በሶስት ቅጽ አሳትመዋል። አራት ወራት በፊት ባደረባቸው የጸና የጉበትን በምክንያት ህዳር 24 ቀን 2012 ዓ.ም አርፈው ህዳር 25 ቀን 2012 ዓ.ም ተ ግብዓት መሬታቸው ተፈጽሟል። የረዥም ጊዜ ጓደኛቸው አቶ ንጉስ ያክሊሉ ከሐሳይ ገብረ እግዚአብሔር አንባቢና ትጉሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀቱ ረገድ ትልቅ ደረጃ የደረሱ ሰው ናቸው ሲሉ ይገልጿቸዋል። ከሐሳይ የቤተ ክህነት ትምህርት የለውም፣ ግን በስነ ጽሁፍ ጎረስ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪና ብርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎነ እሱ የትግርኛ ቋንቋ ስለሚችል ራሱ እያጠናም እንደገና ወደ መተርጎም የተራመደ ትልቅ ሰው ነው። የተቀጠርቶ ጉባኤ ዘርግቶ ዜማ ወይም ብሉስ አዲስ የተማረ ሰው አይደለም። የግድ ትምህርት ቤት ገብቶ ወንበር መዘርጋት ብቻ ጉባኤ ላይ መቀመጥ ብቻ አይደለም እና ካሳይ እንደዛ ነው። እሽሩሩ እሽሩሩ፣ በርዬ ሽሩሩ፣ በአንተ ነው ማማሩ ሆበሬ በሬ በርየን በርየን ምናገኘው ምን የራብ መድኃኒቱ የችግር ዋሱን የበሬን ውለታ ይጫወቷል ማታ በረጅም ዋንጫ በሰፊ ገበታ እያለ ያርሳል። ገበሬው ዝናቡን ብቻ ሳይሆን ጭቃውንም አይፈራም። ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም፣ የእርሻውን የሐምሌውን እንጂ የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የሕይወቱ መሠረት መሆናቸውን በተረትና ምሳሌ ይገልጻችኋል። ከአንሳ ከመምህራን ማሰልጠኛ ከተመረቀ ከዛ በኋላ ተምረው በባዮሎጂ ዲፕሎማ ያለው ሰው ነው። በዩኒቨርሲቲ ደረጃ ይመስለኛል። እና ደራሲ ጋዜጠኛ መምህር ከመሆኑም በላይ ካሳይ የስነ ጽሁፍ ተመራማሪ ነው። ለምርምር ደግሞ በየየጠቅላይ ግዛቱ ይዘዋወር ነበር በየክፍለ ሀገሩና እጽዋትን ጭምር እግረ መንገድን ስለሚያጠና ንፉ ቤትና በሽታ መድኃኒት ሊሆን እንደሚችል ሁሉ አጥንቶ የደረሰበት ጎበሳ በመሆኑ እንዲህ አይነት ሰው ነው ዋጭሩ ካሳይ። ጽፎት አለ። አሁን ጽፎት ካልታተሙት ሶስት ያህል መጽሐፍት አንዱ እነዚህ እጽዋትን የሚመለከት ነው። እርግጠኛ ነኝ ባለቤቱና ልጆቹ ይህን መጽሐፍ ያሳትናም ነው እየተስፋ አደርጋለሁ። ላለፉት አስራ አምስት ዓመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሳይፈ ሚካኤል ካህሳይ ገብረ እግዚአብሔርን ከስነ ጽሁፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ። ባህልን እና ባህላዊ መገለጫዎች የሆኑ ወጎችን መቃል የሚላቸው ሴቶች ዙሪያ የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ከሚጠቅሙት ጥቅም ወይም ገቢዎች ጋር የተያያዘ የሚነገሩ ስያሜዎች እና አንዳንድ እውቀቶች አሉና እነሱን በተመለከተ ተባለው እኔም አደንቃለሁ። ዚያነያላቸውን ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ሰዎች እንደው ከቆሎ ትምህርት ቤት ከምንለው የብሔር ቤት ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ብዙ የሚስታቸው ያው በምርምር እና በመጠየቅ እውቀቱን እንደው በጽሁፍ የማስተላለፍ ሰፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ዝነሳቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከንትነትም ብዙ እውቀት እንዳገኙ ተራ ብቻ ከመድኃኒት ማሻገር ለሌሎች ጉዳዮች ማለት ለምሳሌ በብራና ጽሁፍ ቀለም ለማዘጋጀት የተሰሉ ከድንጋይም፣ ከአፈርም፣ ከእጽዋትም ይዘጋጃሉ እና የእጽዋቱን ክፍል ያቀኑ እንደነበር አውቃለሁ። ዘመናቸውን በንባብና በምርምር ያሳለፉት ከሀሳይ ገብረ እግዚአብሔር፣ በባህሪያቸው ሰላምተኛ ቢሆኑም ብቸኛና ቁጥብ እንደነበሩ የሚያውቋቸው ሰዎች ይናገራሉ። ከሀሳይ ገብረ እግዚአብሔር በቀብር ስነ ሥርዓታቸው ላይ በተነበበው የሕይወት ታሪካቸው መሰረት የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ ኤደንን እናመሰግናለን። እንግዲህ ከህሳይ ትንሹ ቤተ መጽሐፍት የሚባሉ ሰው ነበሩ። በእርግጥ ሰዓት ስለገደበን ነው እንጂ ወዳጆቻቸው ከዚህም በተሻለ ብዙ ማብራራት ይችሉ የነበረ ይመስለኛል። ሀብታሙ እሳቸው እንግዲህ በእሁድ ጠዋት የኢትዮጵያን ባህል በማስተዋወቅ ረገድ የተወጡት ሚና በጣም ከፍ ያለ ነው። እንደውም አሁን ጥያቄ የሆነብኝ ጉዳይ እሳቸውን የተኳቸው ሰዎች አሉ ወይ የሚለው ነው እና ትልቅ የኢትዮጵያ የባህል ባለውለታ ጠበቃም የነበረው ሰው ናቸው። እጅግ አሳዛኝ ነው። ነገር ግን እስካቸው የሠሩት አበርክቶት የማይዘነጋና ዕድሜ ዘላለም የሚዘከር ነው። አዎ በእሁድ ምሽት ፕሮግራማችንም ላይ እንዴሳቸውን የሚዘክር ፕሮግራም ይዘን እንመለሳለን። እንግዲህ አድማጮች ለዛሬ የጋቢና ጉዟችንን እዚህ ላይ ያጠናቅናል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሃሪክ እንዲሁም በትዊተር ሀሽታግ ቪኦኤ አማሃሪክን በመጠቀም ጋቢና ቪኦኤንም በመጠቀም አስተያየታችሁን አድርሶን የኢሜል አድራሻም አለን ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የተሰኘ በሱም እንዲሁ አስተያየታቸውን ወይም መልእክታቸውን ሊያደርሱ ይችላሉ። ጋቢና ቪኦኤ ብላችሁም ደግሞ የኢንስታግራም ገጻችንም ተከተሉ። የጋቢና ቴሌግራም ገጽም ከፍተናል፣ በቅርቡ እናስተዋውቃችኋለን። በሁሉም መንገድ ተጠቅማችሁ አስተያየታችሁን አድርሱን። ለዛሬ በዚሁ እንሰናበታችሁ። ፕሮግራሙን በመብራት አብረናችሁ የቆየ ነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን በማቀናበር እስካሁን ድረስ አብሮን የነበረው ሞክቢልያ ቤሮት፣ የስርጭት መሐንዲሱ ጀስቲን አብሮና ያመሸው። በእኛ በኩል ደናደሩ በ ሰኞ ምሽት መደበኛ ዝግጅታችን እንገናኛለን። Dio sagli America